የዲደብሊው ዜና ጤና ይስጥልን። ዜና እናሰማለን፣ በቀድሚያም ርዕሶቹን። ሰሜን ኢትዮጵያ ትግራይ ክልል ተጨማሪ ጥቃቶችን ለመከላከል ጉዳዩ ያሳሰባቸው መንግስታት እርምጃ መውሰድ አለባቸው ሲል ዓለም አቀፉ የመብት ተሟጋች ድርጅት ሂውማን ራይትስ ዎች አሳሰበ። የደቡብ አፍሪካ ፕሬዚዳንት ሲሪል ራማፎዛ ዓለም አቀፍ ችግሮችን ለመፍታት በጋራ መተባበር እንደሚያስፈልግ አሳሰቡ። ራማፎዛ ይህንን ያሉት ዛሬ ደቡብ አፍሪካ አስተናጋጅነት የጀመረችው የቡድን ሀያ ጉባኤ መክፈቻ ንግግር ሲያደርጉ ነው። ናይጄሪያ ውስጥ ከአንድ የካቶሊክ ትምህርት ቤት በታጣቂዎች ታፍነው የተወሰዱ ተማሪዎች ቁጥር 300 መድረሱ ተገለጸ። ዩክሬኑ ፕሬዚዳንት ቮለድሚር ዘለንስኪ በአሜሪካ የቀረበውን የሰላም እቅድ ላይ አውሮፓ አጋሮቻቸው ጋር መወያየታቸው ተገለጸ። ዜና በዝርዝር። ሰሜን ኢትዮጵያ ትግራይ ክልል ተጨማሪ ጥቃቶችን ለመከላከል ጉዳዩ ያሳሰባቸው መንግስታት እርምጃ መውሰድ አለባቸው ሲል ዓለም አቀፉ የመብት ተሟጋች ድርጅት ሂዩማን ራይትስ ዎች አሳስቧል። የማንቂያ ደወሎች በኢትዮጵያ ቃጭላሉ በሚል ድርጅቱ ትናንት ኅዳር 12 ቀን 2018 ዓመተ ምሕረት ባወጣው ዘገባ በሰሜን ኢትዮጵያ የሚኖሩ ሰላማዊ ዜጎችን ከጦር ወንጀሎችና ሌሎች በደሎች ለመከላከል የተፈረመው የሰላም ስምምነት አፈጻጸም ደካማ በመሆኑና ብዙ ሀገራትም ትኩረቶቻቸው ሌላ ቦታ በመሆኑ በትግራይ ክልል እንደገና ሊስፋፋ የሚችለውን ጥቃት ለመከላከል ተጽዕኖ ፈጣሪ መንግስታት በፍጥነት መንቀሳቀስ እንደሚኖርባቸው አመልክቷል። ድርጅቱ ለዚህ ስጋቱ መነሻ ነው ያለው ደግሞ ባለፉት ሳምንታት በኢትዮጵያ መንግስትና በህዝባዊ ወያነ ሓርነት ትግራይ ህወሓት መካከል ውጥረቱ እየጨመረ በመምጣቱ ነው። በተጨማሪም በኢትዮጵያና በጎረቤት ኤርትራ መካከል ከፍተኛ ውጥረት እንዳለ ድርጅቱ አመልክቷል። ድርጅቱ አያይዞም ዲፕሎማቶችና ተንታኞች በሁለቱ ሀገራት መካከል የሚታዩ ቅስቀሳዎችን ካለፉት ጦርነቶች የማገገም እድል ባላገኙ አካባቢዎች ዳግም ወደ ግጭት ሊያመራ እንደሚችል ለውራት ሲያስጠነቅቁ መቆየታቸውንም አመልክቷል። ከጎርጎሪያኑ 2020 እስከ 2022 ዓመ ምት በሰሜን ኢትዮጵያ በተከሰተው ግጭትም በትግራይ፣ በአማራ፣ በአፋር በመቶሺዎች የሚቆጠሩ ሰዎች ሕይወትን ቀጥፏል፣ ሚሊዮኖችን አፈናቅሏል፣ መሰረተ ልማቶችንም አውድሟል ሲል dregetu astau swal. Yedew Afrika President Sil Ramaphosa, ዓለም አቀፍ ችግሮችን ለመፍታት በጋራ መተባበር እንደሚያስፈልግ አሳሰቡ። ራማፎዛ ይህንን ያሉት ዛሬ ደቡብ አፍሪቃ በአስተናጋጅነት የምታካሂደውን የቡድን ሀያ ጉባኤ መክፈቻ ንግግር ሲያደርጉ ነው። አብሮነት፣ እኩልነትና ዘላቂነት በሚል መሪ ቃል በተዘጋጀው በዚህ ጉባኤ ራማፎዛ እንደገለጹት በበለጸጉና በድሃ ሀገራት መካከል ያለው ልዩነት ለዘላቂ እድገት እንቅፋት ሲሆን፣ አለመመጣጠኑም የፍትሐዊና ተቀባይነት የሌለው ነው ብለዋል። ጉባኤውን የተስፋና የአብሮነት ምልክትም ብለውታል። ከጉባኤው የወጣው መግለጫ መስደጉ ለዓለም ሁለገብነት ትልቅ ምልክት ነው። ይህ የተስፋና የአብሮነት መልእክት ለመላው ዓለም ያስተላልፋል። የጂ ሀያ መሪዎች እንደ መሆናችን መጠን የገባንን ቃል እንፈጽማለን። ማንም ሰው ማንም ማህበረሰብና ሀገር ወደ ወደኋላ አይቀርም። ለሁለት ቀናት የሚቆየው የቡድን ሀያ ሀገራት ጉባኤ የበርካታ ዓለም መሪዎች አለመኖርና አሜሪካ ያቀረበችው የሩሲያ ዩክሬን ጦርነትን የማስቆም የሰላም እቅድ ላይ ያለው ከባድ ክርክር ጉባኤው ላይ ጥላ ጥልቶበታል። የዩኤስ ፕሬዝዳንት ዶናልድ ትራምፕ፣ የሩሲያው ቭላዲሚር ፑቲን እና የቻይናው ጃምፒንግ በአፍሪካ ለመጀመሪያ ጊዜ በተካሄደው የጂ ሀያ ጉባኤ ላይ ተሳትፏቸውን ከሰረዙ መሪዎች መካከል ይጠቀሳል። ናይጄሪያ ውስጥ ከአንድ የካቶሊክ ትምህርት ቤት በታጣቂዎች ታፍነው የተወሰዱ ተማሪዎች ቁጥር ከ300 በላይ መሆኑ ተገለጸ። የናይጄሪያ ባለሥልጣናት በዛሬው ዕለት እንዳረጋገጡት 303 ተማሪዎችና 12 መምህራን ከትምህርት ቤቱ ታፍነው ተወስደዋል። ምንም እንኳ ታጣቂዎች እነማን እንደሆኑ ባይረጋገጥም የአካባቢው ፖሊስ ሕፃናቱን ለማዳን ቡድን ማሰማራቱን ጨምረው ገልጿል። አሶሺየትድ ፕሬስ እንደዘገበው በኒጀር ግዛት ፓፒሪ በሚገኘው የቅድስት ማርያም ትምህርት ቤት ትናንት አርብ ተማሪዎች በታጣቂዎች ታፍነው መወሰዳቸውን የሀገሪቱ ባለስልጣናት ገልጸዋል። ይሁንና ታፍነው የተወሰዱ ተማሪዎች ቁጥር በውል ሳይታወቅ መቆየቱን ዘገባው አመልክቷል። አርብ ጥቃቱ የተፈጸመው ከጎረቤት ኬቢቢ ግዛት ሀያ አምስት ተማሪዎች ከታፈኑ ከአራት ቀናት በኋላ ነው። የሀገሪቱ የተከሰተውን የቅርብ ጊዜውን አፈና ተከትሎ የኒጀር ግዛት ሁሉንም ትምህርት ቤቶች መዝጋቱን ገልጿል። የዩክሬኑ ፕሬዝዳንት በአሜሪካ የቀረበውን የሰላም እቅድ ላይ ከአውሮፓ አጋሮቻቸው ጋር መወያታቸው ተገለጸ። ሮይተርስ የዜና ምንጭ እንደዘገበው የዩክሬን ፕሬዝዳንት ቮለዲሚር ዘለንስኪና የውጭ ጉዳይ ሚኒስትር አድሪስ አቢን በቀጣይ እርምጃዎች ላይ ከአውሮፓ አጋሮቻቸው ጋር ተወያይተዋል። እንደ ዘገባው ዘለንስኪ በትራምፕ አስተዳደር የቀረበው ባለ 28 ነጥብ የሰላም እቅድ አጣብቂኝ ውስጥ ከቷቸዋል። ዋሽንግተን እቅዱን ሁለቱንም ሀገራት አሸናፊ የሚያደርግና ጦርነቱን የሚያስቆም ነው ስትል፣ ተቺዎች ግን ከሞስኮ የሚነሱ ቁልፍ ጥያቄዎችን ለማሟላት የታቀደና በጣም የተዛባ ነው ሲሉ ተችተዋል። የዩክሬኑ ፕሬዚዳንት በአዲሱ የአሜሪካ የሰላም እቅድ ያላቸው ልዩነትም ዋና አጋራቸው የሆነችውን ዋሽንግተንን ሊያሳጣቸው እንደሚችል ትናንት ገልጸዋል። የተባበሩት መንግስታት የጸጥታው ምክር ቤት ኃላፊ አንቶኒዮ ጉተሬሽ በበኩላቸው የሰላም እቅዱ የዩክሬንን የግዛት አንድነት ማክበር እንዳለበት ገልጸዋል። as UN. ለኛ እንደ ተባበሩት መንግስታት፣ የማንኛውም የሰላም እቅድ መመዘኛዎች በቻርተሩና በዓለም አቀፍ ሕግ እሴቶች ላይ የተመሰረቱ ናቸው። እናም ለኛ ግልጽ በሆነ መልኩ የዩክሬን የሰላም መፍትሄ ከነዚህ መርሆች ጋር የተጣጣመ ነው። የጠቅላላ ጉባኤው በግልጽ እንደሚያሳየው የዩክሬን ግዛት አንድነትና በአጠቃላይ በዓለም ዙሪያ ያሉ ሀገሮች የግዛት አንድነት መከበር አለበት። በትራምፕ አስተዳደር የቀረበው ባለ 28 ት የሰላም እቅድ መሰረት ዩክሬን አከራካሪ ግዛቶችን አሳልፋ እንድትሰጥ ወታደሮቿን ብዛት እንድትቀንስና የኔቶ አባል ከመሆን እንድትቆጠብ የሚያዝ ነው። ይህ ዶች ዶችበለ ዲደብሊው ነው። አሜሪካ በኩባ ላይ የጣለችው ከአስርት ዓመታት በላይ የዘለቀ ማዕቀብ እንዲነሳ የተባበሩት መንግስታት ልዩ መልእክተኛ አስታወቁ። የተባበሩት መንግስታት ድርጅት የሰብአዊ መብት ልዩ ሪፖርተር ኤሊና ዱሃን እንደገለጹት ማዕቀቡ በሀገሪቱ የሰብአዊ መብት ሁኔታ ላይ ተጽዕኖ እያሳደረ ነው። የካረቢያን ሀገራትን እየጎበኙ የሚገኙት የሰብአዊ መብት ባለሙያዋ በሀገሪቱ ህዝብ ላይ በትምህርት በምግብ ዋስትናና በጤና አጠባበቅ ላይ እያደረሰ ያለውን ተጽዕኖ በመጥቀስ ዩናይትድ ስቴትስ በኩባ ላይ የጣለችውን የረዥም ጊዜ ማዕቀብ እንድታነሳ ገልጸዋል። ዱሃን በኩባ ከቀዝቃዛው ጦርነት ጀምሮ ዋሽንግተን በተከተለችው የንግድና የፋይናንስ ማዕቀብ ምክንያት በሁሉም ዘርፎች ማሽቆልቆል ታይቷል ብለዋል። የአሜሪካ ማዕቀብ ከብዙ ዓለም አቀፍ ህገ ደንቦች ጋር አይጣጣምም ሲሉም ባለሙያዋ ገልጸዋል። ይህ ዶቸ በለ ዲደብሊው ነው። ዜናውን ከማጠቃለላችን በፊት ዋና ዋናዎቹን ላስደምጣችሁ። ሰሜን ኢትዮጵያ ትግራይ ክልል ተጨማሪ ጥቃቶችን ለመከላከል ጉዳዩ ያሳሰባቸው መንግስታት እርምጃ መውሰድ እንዳለባቸው ዓለም አቀፉ የመብት ተሟጋች ድርጅት ሂዩማን ራይትስ ዎች አሳሰበ። ደቡብ አፍሪካ ፕሬዝዳንት ሲርል ራማፎዛ ዓለም አቀፍ ችግሮችን ለመፍታት በጋብራ መተባበር እንደሚያስፈልግ አሳሰቡ። ናይጄሪያ ውስጥ ከአንድ የካቶሊክ ትምህርት ቤት በታጣቂዎች ታፍነው የተወሰዱ ተማሪዎች ቁጥር ከሶስት መቶ በላይ መሆኑ ተገለጸ። የዩክሬን ፕሬዝዳንት ቮሎድሚር ዘለንስኪ የአሜሪካ ያቀረበችውን የሰላም እቅድ ላይ ከአውሮፓ አጋረሮቻቸው ጋር መወያየታቸው ተገለጸ። ዜናው አበቃ። ለዓለም ዜናው ፀሐይ ጫኔን አመሰግናለሁ።